ጤናና አካባቢ። በኢትዮጵያ ውስጥ ካንሰር በጣም ከጊዜ ወደ ጊዜ እየጨመሩ ከመጡ ተላላፊ ካልሆኑ በሽታዎች ነው የሚመደበው። ስለ ካንሰር ቀደም ሲል በብዙዎች ዘንድ የነበረው ግንዛቤ አሁን መለወጡ በይፋ የታየበት ጉባኤ ነበር ባለፈው ሳምንት አዲስ አበባ ላይ የተካሄደው የዓለም አቀፍ የካንሰር ጉባኤ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ያስቀደምነው በጤና ጥበቃ ሚኒስቴር የካንሰር መከላከልና መቆጣጠር የብሔራዊ አማካሪ የሆኑት ዶክተር ኩሙዝ አብደላን ድምፅ ነው። ኢትዮጵያ ውስጥ በየዓመቱ ከስልሳ ሺ የሚበልጡ ሰዎች በአዳዲስ የካንሰር አይነቶች እንደሚያዙ ይፋ ሆኗል። ከእነዚህ መካከል አብዛኛዎቹም ሴቶች ናቸው። በሀገሪቱ የካንሰር ተጠቂዎች ቁጥር እየጨመረ ለመሄዱ መንስኤው ምን ይሆን? የሕክምናው ይዞታስ በምን ደረጃ ላይ ይገኛል? ይህንና ሌሎች ተያያዥ ጥያቄዎችን አንስተን ያገኘነውን ምላሽ እንድናካፍላችሁ ለጥቂት ደቂቃዎች አብረን እንቆይ። የጡትና የማህፀን ጫፍ ካንሰር ኢትዮጵያ ውስጥ በአሁኑ ጊዜ የብዙዎች ሴቶች ወገኖቻችንን ህይወት ለአደጋ ያጋለጡ የጤና እክሎች መሆናቸው መነገር ከጀመረ ሰነበተ። ይፋ የወጡ መረጃዎች እንዳመለከቱትም በአመት 60 ሺህ ከሚሆኑት የካንሰር ታማሚዎች አብዛኛዎቹ ሴቶች ናቸው። በጤና ጥበቃ ሚኒስቴር የካንሰር መከላከልና መቆጣጠር የብሔራዊ አማካሪ ዶክተር ኩሙዝ አብደላ ከዚህ በፊት ከሚታወቀው በበለጠ ሴቶችን የሚያጠቃው ካንሰር የሚያደርሰው ጉዳት ከፍ ብሎ መገኘቱን ይናገራሉ። በኢትዮጵያ ውስጥ ካንሰር በጣም ከጊዜ ወደ ጊዜ እየጨመሩ ከመጡ ተላላፊ ካልሆኑ በሽታዎች ነው የሚመደበው። ችግሩም ስፋት ቀደም ሲል ከምናውቀው የበሽታዎች ስርጭትና ሁኔታ አሁን በተለየ መልኩ ሴቶችን የሚያጠቃው ካንሰር እየጨመረ ነው የሚገኘው። አሁን በየአመቱ በኢትዮጵያ ውስጥ ከስልሳ ሺህ ሰዎች በላይ በአዳዲስ የካንሰር አይነቶች ይያዘው ይያዛሉ። ከዚህ ውስጥ ደግሞ እንደ መጥፎ አጋጣሚ የሆኑ ብዙዎቹ ለህልፈት የሚዳረጉበት ሁኔታ ነው። አብዛኞቹ የካንሰር ህሙማን ዘግይቶ ወደ ሕክምና ተቋማት የሚደርሱበት ሁኔታ ነው ያለው ከግንዛቤም ችግር አኳያ ሕክምና ተቋማትም ከደረሱ በኋላ ያሉን የሕክምና መስጫ ተቋማት በሰው ኃይልም በቁሳቁስም ዝግጁ ስላልሆኑ ብዙዎቹ ወደ ሕክምና ድረስ ሲደርሱ የመዳን እድላቸው መንምነው ነው የምናገኘውና ችግሩ በጣም ሰፊና በጣም አስከፊ የሆነ በህመምም በሞትም ደረጃ ስናየው ከፍተኛ ችግር እያደረሰ ያለ የህመም አይነት ነው። በኢትዮጵያ ውስጥ በአሁኑ ጊዜ እንግዲህ እንደሚያውቁት ቀደም ብሎ ይሄ በሽታ የበለጸጉ ሀገሮች በሽታ ተደርጎ ነበር የሚታየው። በአሁኑ ሰዓት ኢትዮጵያም ሆነ ሌሎች አፍሪካ ሀገሮች ውስጥ በርክቶ የታየበት ምክንያቱ ምንድን ነው ማለት ይቻላል? በትክክል እንዳልሽው ቀደም ሲል የበለጸጉ ሀገሮች ችግር ነው ብለን የምናስበው ነበር። አሁን እንግዲህ ትልቁ የካንሰር በታዳጊ ሀገሮችም ውስጥ በስፋት እየታየ ያለበት ሁኔታ መስሎ የሚታየን በአጠቃላይ ለካንሰር አጋላጭ የሆኑ ሁኔታዎች ከአኗኗር ዘቤም ለውጥ ከአመጋገብ ሁኔታ የአካላዊ እንቅስቃሴዎች ማነስ ሰዎች በተለያዩ ትራንስፖርቶች ይጠቀማሉ ወይንም አብዛኞቹ በኦፊስም አካባቢ በመቀመጥ ብዙ ጊዜ የሚያሳልፉበት ሁኔታ አለና በአጠቃላይ እነዚህ አጋላጭ ሁኔታዎች በእኛ ሀገር ጎልቶ በመታየታቸው የካዱሮ ከምናውቀው የበሽታዎች ስርጭት በተለየ ሁኔታ ካንሰርም ጨምሮ ይታያል። ዶክተር ኩሙዝ ኢትዮጵያ ውስጥ የካንሰር ታማሚዎች ቁጥር እንዲበረክት ምክንያት የሆኑ መንስኤዎችን በመዘርዘር ሰዎች ትኩረት ሊሰጧቸው እንደሚገባ ነው ያመለከቱት። በተለይ ሰውነት ክብደት ከመጀመር ከአካላዊ እንቅስቃሴዎች ማነስ ጋር የተያያዘ የአመጋገብ ስርዓታችን ተፈጥሯዊ የምግብ ይዘት በአሁኑ ጊዜ በጣም ሰው ሰራሽ በሆኑ ወይም በተለያዩ ምክንያቶች የሚከማቹ ምግቦችን የመጠቀም ሁኔታ በመጠጥም በምግብም አይነት ማለት ነው በጣም ጎልቶ ይታያሉ። በተለይ በወጣቱ አካባቢ። ሌላው ከመጠን ያለፈ የአልኮል አጠቃቀም፣ በተለያዩ ምክንያቶች የሲጋራና የትንባሆ ከነዚህ ጋር ግንኙነት የሚደረግበት ሁኔታ መፈጠሩ፣ እነዚህ አጋላጭ ሁኔታዎች በእኛም ሀገር በርክቶ በመታየታቸው የካንሰር እና ሌሎችም ተላላፊ የሆነ በሽታዎች ከወትሮ በተለየ ሁኔታ እየጨመሩ የመጡበት ሁኔታ ነው ያለው። ቀደም ብለው ካንሰርና እሱም መሰለ የማይተላለፉ በሽታዎች ትኩረት አግኝተው የመከላከሉ መፍትሔ እንዲወሰድ ይህ የጤና ችግር ኅብረተሰብ ውስጥ የሚያስከትለውን ጫና የተገነዘቡ ግለሰቦችና ድርጅቶች ሲወተውቱ ቆይተዋል። ወይዘሮ ጽጌረዳ ታፈሰ በቀዳማዊት እመቤት ጽሕፈት ቤት የፕሮግራምና የኮሚኒኬሽን አማካሪ ባለፉት ሶስት አመታት የካንሰር ህመም የመንግስትን ትኩረት ስቦ እንደቆየ ነው የገለጹልን። ባለፈው ሳምንት አዲስ አበባ ላይ የተካሄደው ዓለም አቀፍ የካንሰር ጉባኤም የሚኖረውን አንድምታ ሲያስረዱ ባለፉት ሶስት አመታት ለካንሰር በሽታ በመንግስት በኩል የተሻለ ትኩረት ተሰጥቶ ሲሰራ ነበር። ከካንሰር መቆጣጠር እና መከላከል ስትራቴጂ ተዘጋጅቶ ተግባር ላይ ከመዋሉ ጭምር እንዲሁም ደግሞ ብሔራዊ ኮሚቴን ተቋቁሞ በመከላከል ዙሪያ በተለይ ደግሞ ሕክምና ለሁሉም ዜጋ አቅሙ በሚፈቅደውና በሁሉም አካባቢ እንዲደርስ ለማድረግ የሚደረገውን ጥረት የሚያስተባብር ኮሚቴን ተቋቁሞ ያን እየተሰራ ነበር፣ ግን ይሄኛው ጉባኤ ደግሞ እዚህ መካሄዱ በመንግስት ብቻ ወይም ደግሞ በአንድ አካል ብቻ የሚደረግ ሳይሆን አንደኛ ግንዛቤ ለማስጨበጥ ህብረተሰቡንም መከላከልስ ይቻላል ወይ፣ ቀድሞ የመመርመርና በጊዜ አውቆ ተገቢውን የህክምና እርምጃዎች መውሰድ አስፈላጊነት ግንዛቤ ለማስጨበጥ ያስችላል። አጋጣሚው በካንሰር ላይ የሚሰሩ መንግስታዊም ሆኑ መንግስታዊ ያልሆኑ ድርጅቶች ግንባር ፈጥረው የተቀናጀ ስራ እንዲሰሩ፣ እንዲሁም መንግስት ለጉዳዩ ትኩረት እንዲሰጠው ጫና ለመፍጠር ይረዳል ባይ ናቸው። ካንሰር ላይ ትኩረቱን ያደረገው ይህ ጉባኤ በዋና ከተማዋ መካሄዱ ጥሪያቸው ጆሮ እንዳገኘ እንደሚያመላክት አቶ ዘላለም መንግስቱ በማቴዎስ ወንዱ የኢትዮጵያ የካንሰር ሶሳይቲ የፕሮግራም ኃላፊ ገልጸውልናል። እነዚህ ካንሰሮች ላይ ትኩረት ያደረገ ኮንፈረንስ መካሄዱ በጣም ከፍተኛ የሆነ ለውጥ ያመጣል ብለን ነው የምናስበው። እስካሁን በነበረው ሁኔታ ስንመለከት ተላላፊ በሽታዎች ናቸው በተለይ እንደ ኤች አይቪ ቲቪ እና ወባ በሽታዎች ናቸው ከፍተኛ የሆነ ሞት ሲያስከትሉ የቆዩት። ሆኖም ግን አሁን ሀገራችን ወደ ደብል በርደን ነው ወደሚባለው ሁኔታ ውስጥ እየገባን ነው ያለ ነው ማለት። እነዚህ ተላላፊ በሽታዎች እንዳሉ ሆነው የማይተላለፉ በሽታዎች ቁጥር በጣም በከፍተኛ መጠን እየጨመረ ነው ያለው፣ በተለይ ደግሞ ካንሰር ማለት ነው። ስለዚህ የህብረተሰቡ ግንዛቤ ከፍ ማረግ ማድረግ በዚህ ረገድ በጣም አስፈላጊ ነው። በስብሰባው ላይም ይሄ ነገር ያው ትኩረት ተሰጥቶታል። ጤና ጥበቃም እንደዚሁም ደግሞ የቀዳማዊት እመቤት ቢሮም ትኩረት ሰጥቶ ነበር ሲንቀሳቀስ የነበረው። ኢትዮጵያ ውስጥ ካንሰር በብዛት ሴቶችን እንደሚያጠቃን የተገለጸው የቀዳማዊት እመቤት ጽሕፈት ቤት ልዩ ትኩረት ለጉዳዩ የሰጠው በዚህ ምክንያት ይሆን ያልተሟላው እንኳን የመረጃ እያያዝ የሚያመለክተው በየዓመቱ ወደ ስልሳ ስድስት ሺህ ሰዎች በካንሰር በሽታ ይያዛሉ ኢትዮጵያ ውስጥ አብዛኛው። ከዛ ውስጥ ደግሞ የማህፀን በርና የጡት ካንሰር ነው፣ ያው ሴቶች በብዛት የሚያጠቃው ማለት ነው። ስለዚህ ያው ሴቶች ላይ ከመከሰቱ ባሻገር ሴቶች ደግሞ ተጎጂ መሆናቸው የሚፈጥረው ተጨማሪ ጫና ለቤተሰብ ላይ ህብረተሰብ ላይ ህጻናት አስተዳደግ ላይ ምና አንደኛው ምክንያት ይህን መከላከል አለብን የሚያስብለው ያው ሴቶችን በተለይ የሚያጠቃ በመሆኑ ትኩረት ሰጥተውታል። ሁለት ግን እሳቸውን የበለጠ ያነሳሳቸው ምንድን ነው? መከላከል መቻሉ ነው። በተለይ የማህፀን በር ጫፍ ካንሰር አንደኛ በቀላል ሕክምና መዳን የሚችል መሆኑ በጊዜ ከታወቀ፣ ሁለት አሁን ደግሞ ባሉት የሕክምና አማራጮች የትም ክትባት ጭምር ያለው ስለሆነ መረጃው በትክክል ቢደርስ በርካታ ሴቶችን ማዳን ይቻላል የሚለውን ስላመኑበት ነው። ሕክምናውን ምኑም ለማስተካከል በቂ በጀት ታስቦለታል። አሁን ውይይቱ ላይ ከመንግስት በኩል የተገቡ ቃሎች አሉ ያለፉት ሶስት አመጣቶች በፊት ከነበረው ተሰቶታል ተሰጥቶታል በሽታ ያለበት ሰው አጠቃላይ ጥቁር አምበሳ ሆስፒታል ነው ይመጣው። ረዥም ቀጠሮ ስምንት ዘጠኝ ወር ድረስ ይሰጣል። ቤተሰብ አብሮ እዚህ ይንገላታል። በሽተኛውም ብዙ ጊዜ ወረፋ ሳይደርሰው ይሞታልና በየክልሉ በአቅራቢያው ይሰጥ ተብሎ አምስት ሆስፒታሎች የተገነቡ ናቸው። በአምስት ክልሎች ማለት ነው። ሌላው ደግሞ አሁን ባሉት ሆስፒታሎችም ጨረር ህክምና መስጠት የሚችል መሳሪያዎች የእነሱም እንደዚህ ጊዜ ተፈጽሟል። ስለዚህ የተሻለ በጀት እየተመደበለት ነው ለካንሰር በሽታን ለመከላከል ከዚህ ኮንፈረንስ በኋላ እንግዲህ በነበረው የአቋም መግለጫ የአፍሪካ መንግስታት ተወካዮች በወቅቱ የነበሩት ለበሽታው ተጨማሪ ትኩረት እንደሚሰጡ የበጀት አመዳደር ላይም ተሻለ እይታ እንደሚያደርጉ ተወስኗል። የዘርፉ ባለሙያዎች ቀድሞ በሚደረግ ምርመራ የካንሰር ህመም ከተደረሰበት በህክምና በሽታው የሚያስከትለውን ጉዳት ለመቀነስ ብሎም ለማዳን እንደሚቻል ይናገራሉ። የህክምና አገልግሎቱ በአግባቡ በተደራጀባቸው የምዕራቡ ዓለም ሀገራት ቅድመ ምርመራ ለማድረግ ከማበረታታት አልፎ አንዳንዴም ግፊትም ይደረጋል ለካንሰር በሽታ ትኩረት መስጠቱ አንድ ነገር ሆኖ ሰዎች ዘግይቶ ለሕክምና ሲኬድ የሚከተለውን ውስብስብ የጤና እክል ብሎም ህልፈተ ህይወት ለመቀነስ መርዳቱን ተገንዝበው ምርመራውን ማድረግ ቢሹ አቅሙ ምን ያህል ይሆን? ዶክተር ኩሙዝ የመከላከሉ ስራ ላይ የግንዛቤ እጥረቶች በጣም ይታያሉ፣ በተለያየ በህብረተሰባችን ክፍል ውስጥ ወይንም ትክክለኛ ያልሆኑ መረጃዎችም ህብረተሰብ ጋር በመድረስ ለካንሰር ያለን አመለካከት ያለን ተጨባጭ መረጃ ይህንን ለመከላከል የምናደርገው እንቅስቃሴ ሁሉ ውስን ናቸው እና በዚህ ምክንያት ነው እንግዲህ ቅድም እንዳልኩት ብዙዎቹ የካንሰር አይነቶች በጣም በጣም ስር ከሰደዱ ለማከም አስቸጋሪ በሚባል ደረጃ ላይ ነው ወደ ህክምና ተቋማት የሚመጡት። ከዚህም አልፎ ተርፎ ግን በሽታው ከተያዘ በኋላ ወደ ተቋማት ሲመጡ፣ አንደኛ በሽፋን ደረጃ ስናየ አንድ የህክምና መስጫ ተቋም ነው ያለን ለጠቅላላ ለዘጠና ዘጠና አምስት ሚሊየን ለሚሆን ህዝብ ማለት ነው። በዛው ጋር ተያይዞ ያለን የሰለጠነ የሰው ሀይልም በቂ አይደለም። ይሄንንም ህክምና ለመስጠት የሚያስችሉ ተቋማትና ቁሳቁሶች በሚገባ የተሟሉ አይደሉም እና ህመሙም ከተከሰተ በኋላ ወደ ተቋማት ሲመጡ የመታከሙና ድኖ የመመለሱ ሁኔታ በጣም በጣም ዝቅተኛ ነው የሚሆነው አሁን እየተወሰደ ያለው ብሔራዊ እርምጃ በምናይበ- ጊዜ በመከላከሉ ዙሪያ ካንሰርን በተለይ እስከ አርባ በመቶ ልንከላከል እንችላለን። እሱን ለማድረግ የግንዛቤ ማስጨበጫ ማቴሪያሎችን ተዘጋጅቶ በተለያዩ ደረጃ ያሉ የቤተሰብ ክፍሎችን በበቂ መረጃ የመድረሱ ስራ በስፋት ተጀምሯል። በተለይ አሁን እኛ ያለንን የጤና ስርዓት አዘረጋጉ እስከ ቤተሰብ ድረስ የሚወርድ ስለሆነ የሚያስፈልጋቸውን የመረጃ ልውውጥ ለማድረግ ጥረቶች ተጀምሯል። ሌላው የካንሰር ህክምናንም ለማሻሻል በተለይ ተደራሽነቱን ከፍ ለማድረግ ብሔራዊ የሆኑ እንቅስቃሴዎች ተጀምረዋል። ከእሳቸው እንደተረዳ ነው በአምስት የተለያዩ የሀገሪቱ ዩኒቨርሲቲዎች ውስጥ የተጀመረው የካንሰር ማዕከላት ግንባታ በቀጣይ ከአንድ እስከ ሁለት ዓመት ድረስ ይጠናቀቃል። ማብራሪያ በመስጠት የተባበሩንን ሁሉ እያመሰገንን ለዕለቱ ያልነውም በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለየን። ሸዋ እየለገሰ ነኝ። ሰላም ሁኑ።